ሰላም እንደምናመሻችሁ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 1 2011 ዓ ም ምሽት የጋቢና ቪዮ ዝግጅታችን ጀመርን። በቅርቡ የተቋቋመውና የአዲስ አበባ ባላደራ ምክር ቤት ባልደራስ እየተባለ የሚጠራው ቡድን ዋና ጸሐፊ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል። እንግዲህ ይህ አሁን ነሱ ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ እዚያ ክፍል ውስጥ ሊገባ ነው። ና የባላደራ ምክር ቤቱ መስራች እስክንድር ነጋን ነው የሰማችሁት፣ አነጋግረነዋል። በደቡብ ክልል ደቡብ ኦሞዞን እንደ ሚንጊ ና የሴት ልጅ ግርፋትን የመሰሉ ጎጂ ናቸው የተባሉ ባህሎችን በተመለከተ አንድ ዘገባ ይኖረናል። ሰዓቱን ጠብቆ ይሰማል። አብራችሁን ካመሻችሁ ሌሎት ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ዜና እናስቀድም። አፍሪቃ ዛሬ ሰኞ በይፋ በተጀመረው የአህጉራዊ ነፃ ንግድ ስምምነት አማካኝነት የሰላምና የብልጽግና ምዕራፍ ልትያያዝ እንደምትችል ተገለጸ። ትናንት ኒጀር ላይ በተካሄደው የአፍሪቃ ሕብረት የመሪዎች ጉባኤ የአህጉሪቱ ቁጥር አንድ ባለግዙፊቹ እና ቤኒን የነጻ ንግድ ስምምነቱን የፈረሙ ሲሆን ኤርትራ ብቸኛዋ ስምምነቱን ያልተቀላቀለች ሀገር ሆናለች። ስምምነቱ ከተሳካ የሦስት ነጥብ አራት ትሪሊየን ዶላር ነጻ ንግድ ቀጠና በመፍጠር የሥራና የልማት ዕድሎችን እንደሚከፍት ኤክስፐርቶች ተንብየዋል። ትናንት እሁድ ስምምነቱ የተከናውነው 17 ወራት የፈጀ ብርቱ ድርድርና ጭቅጭቅ ከተካሄደ በኋላ ሲሆን እንደ ኤክስፖርቶቹ ትንበያት በአፍሪካ ሀገሮች መካከል የሚካሄደውን የንግድ እንቅስቃሴ በሶስት ዓመት ጊዜ ውስጥ በ60 ከመቶ ያሳድገዋል። የሶማሊያው ታጣቂ ቡድን አልሸባብ ካለፈው ሳምንት ረቡዕ ወዲህ 18 ሰዎች መገደሉ ተገለጸ። በዩናይትድ ስቴትስ የአየር ጥቃት ተወጥሮ የሚገኘው ታጣቂ ቡድን ትናንት እሁድ በደቡባዊዋ ጃማሜ ከተማ የአልሸባብ ፍርድ ቤት የቀረቡ አራት ሰዎች ዳኛው ወንጀል ፈጽመዋል ብሎ ውሳኔ እንደሰጠ ወዲያውኑ ቅጣቱን ፈጽመዋል። የሶማሊያ መንግስት ወታደሮች ናቸው ተብለው የተወነጀሉ ሁለት ወንዶችና ለኬንያ ትሰልላለች የተባለች የ20 አመት ሴት በጥይት ተደብድበው ተገድለዋል። ከዚያ በማስከተል የአስራ ስድስት አመት ሴት ልጅ አስገድዶ ደፍሯል የአስራ ስምንት አመት ወጣት በአደባባይ በድንጋይ ተወግሮ ተገድሏል። ተከሳሹ ረ በስምምነት ነው ብሎ ቢከራከርም ዳኛው በጊዜው ባለትዳር ሆነ ስታበቃ ይህንን መፈጸምህ ሞት ይገባሃል ብሎ እንደፈረደበትም ተዘግቧል። ቅዳሜ ዕለት ሳላግላይ በምትባል ከተማም ለሶማሊያ መንግስት፣ ለኬንያና ለዩናይትድ ስቴትስ የስለላ ድርጅት ሰልላችኋል ያላቸውን አስር ወንዶች ረሽኗል። በሰዎቹ ላይ የሞት ቅጣት የተፈረደባቸው በጽንፈኛው ቡድን ፍርድ ቤቶች ሲሆን ጠበቃ እንዲቆምላቸው አልተፈቀደላቸውም። ታጣቂው ቡድን ሰዎቹ የተከሰሱበትን ወንጀል መፈጸማቸውን አምነዋል ቢሉም ነቃፊዎች ግን በድብደባ ብዛት እንደሆነ ይጠረጥራሉ። ብሪታንያ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ችሎታ ቢስና በራሳቸው የማይተማመኑ አስተዳደራቸውንም ለየት ባለ ደረጃ የተተራማመሰ ያሉ በድብቅ የሾለኩ ዲፕሎማሲያዊ መልእክት ልውውጦችን ምንጮች ለማወቅ ስትሯሯጥ ውላለች። ለረጅም ጊዜ ለዩናይትድ ስቴትስ ከማናቸውም የበለጠ የቅርብ ወዳጅ የሆነችው ብሪታንያ በአምባሳደሯ ኪም ዴሬክ ስለ ዩናይትድ ስቴትሱ መሪ የተሰጠ የነቀፌታ አስተያየቶች ይፋ መውጣታቸው ቢያሳፍሯትም ትክክል መሆናቸውን ግን አላስተባበለችም። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ቃል አቀባይ ለጋዜጠኞች ሲናገሩ የኬብሎቹ ሾልኮ መውጣት ተገቢ እንዳልሆነና በእርግጥም የሚያሳዝን አድራጎት መሆኑን ለትረምፕ አስተዳደር አቋማቸውን አስታውቀናል ብለዋል። ዋሽንግተን ጉብኝት ላይ ያሉት የብሪታንያው የንግድ ሚኒስትር ሊያም ፋክስ ከፕሬዚዳንቱ ልጅና አማካሪ ከኢቫንካ ትራምፕ ጋር ሲገናኙ ይቅርታ እንደሚጠይቋቸው ገልጸዋል። ኢራን የኒኩሌር መርሃ ግብሯን ለመገደብ እንደ አውሮፓውያን አቆጣጠር በ215 በ2015 ዓ ም በተደረሰው አለም አቀፍ ስምምነት ከወሰነላት ዩራኒየም የማበልፀግ መጠን ማለፏን የሀገሪቱ የኒኩሌር ሀይል ድርጅት አስታወቀ በውሉ የተወሰነላት 3 ነጥብ 67 ከመቶ የነበረ ሲሆን የኒኩሌር ድርጅቱ ዛሬ እንዳስታወቀው ከአራት ነጥብ አምስት መቶ አልፋለች። ኢራን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው አመት አሜሪካ ከውሉ እንድትወጣ ማድረጋቸውን ተከትሎ የጣሉባትን አሽመድማጅ የኢኮኖሚ ማዕቀብ እንድትቋቋም ከሌሎቹ የውሉ ፈራሚዎች እርዳታ የማታገኝ ከሆነ ሀያ ከመቶ ዩራኒየም ልታበለጽግ እንደምትችል አስታውቃለች። በአምስት ከመቶ የበለጸገ ዩራኒየም ለኒውክሌር ኃይል ማመንጫ ነዳጅ ለማምረት በቂ ሲሆን ኒውክሌር መሳሪያ ለመስራት ከሚያስፈልገው ዘጠና ከመቶ የበለጸገ ዩራኒየም ግን በ እጅጉ ያነሰ ነው። የተባበሩት መንግስታት የአቶሚክ ኃይል ድርጅት ኢራን በስምምነቱ ከተፈቀደላት ገደብ ማለፏን የማረጋገጥ ሂደት ላይ መሆኑን ገልጿል። ከዓለም አቀፉ ውል ተፈራራሚዎች አንዱ የሆነው የአውሮፓ ሕብረት በበኩሉ የቴሄራን እርምጃ እንዳሰቃውም አስታውቋል። ሩሲያም የኢራን ድርጊት እንዳሳሰባት ገልጻለች። ሆኖም ፕሬዚዳንት ትራምፕ የዩናይትድ ስቴትስን ከወከሉ ከውሉ ማስወጣታቸው ዓለም አቀፋዊ መዘዝ እንደሚያስከትል አስጠንቅቀን ነበር ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭን አስገንዝበዋል። ትናንት እሁድ ፕሬዚዳንት ትራምፕ ኢራንን ብትጠነቀቂ ይሻልሻል ሲሉ ማስጠንቀቂያ ሰጥተዋታል። ምን እርምጃ እንደሚወስዱ በጋዜጠኞች ለቀረበላቸው ጥያቄ ዝርዝር ውስጥ ሳይገቡ ኢራን ፈጽሞ የኒውክሌር መሳሪያ ባለቤት አትሆንም የሚለውን አቋማቸውን ደግመው አሰምተዋል። አድማጮች፣ ለሰዓቱ የያዝናቸው ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ቀደም ሲል ወዳስተዋወቅናችሁ ዘገባ ነው የምናልፈው በቅርቡ የተቋቋመውና ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ እያለ የሚጠራው ቡድን ዋና ጸሐፊ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል። ዛሬ ፍርድ ቤት ቀርቦ የ28 ቀን ጊዜ ቀጠሮ ተጠይቆበታል ተብሏል። መዝገቡ ቀጠሮ የተጠየቀበት በቅርቡ እንደ አዲስ ተሻሽሎ ይወጣል በተባለው በቀደመው የሽብር ህግ መሰረት መሆኑም ታውቋል። ሀብታሙ ስዩም የቡድኑ መስራች እስክንድር ነጋን አነጋግሮታል። የቀድሞ የእንቁ መጽሔት አቃቢ አርታኢ የአውራምባ ታይምስ እና አዲስ ገጽ ህትመት ውጤቶች ባልደረባ ጋዜጠኛ ኤልያስ ገብሩ በቁጥጥር ስር እንደዋለ ተሰምተዋል። ኤልያስ በቅርቡ የአዲስ አበባ አባራደራ ምክር ቤት ባልደራስ ከተሰኘው የአዲስ አበባ ነዋሪዎችን መብትና ጥቅም ለማስከበር እንደሚሰራ በሚናገረው እንቅስቃሴ ውስጥ በዋና ጸሐፊነት እየሰራ ነበር። በቁጥጥር ስር የዋለውም ከባልደራ ስብሰባ መልስ እንደሆነ የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ይናገራል። ኤልያስ ገብሩ በትክክል የታሰረው ቅዳሜ ዕለት ነው። ቅዳሜ ዕለት የአዲስ አበባ ባላደራ ምክር ቤት ስብሰባ ነበር፣ የአመራሩ ስብሰባ ነበር። እዛ ስብሰባ ላይ ተገኝቶ የጨረስ ነው ዶሁለት ሰዓት ተኩል አካባቢ ነበር። ከሜጋ በግል ነበር፣ አብረን ለመሸ ነው እና ሁለት ሰዓት ተኩል ላይ ስንለያይ እየተከተሉን ነበር ማለት ነው። ቀስ ብለው ከእኛ ሲሰወር ቅዳሜ ዕለት አስር አላወቅንም ነበር። ቅዳሜም አላወቅንም፣ እሑድም አላወቅንም። የተከራየው ቤት ግን አላደረም ነበር። ዛሬ ጠዋት ግን በአጋጣሚ አንደኛ ደረጃ ፍርድ ቤት ጊዮርጊስ ያለ አንደኛ ደረጃ ፍርድ ቤት በፖሊስ ተይዞ ሲቀርብ ይሆናል። ጋዜጠኛ ኤልያስ ግብሩ በአራዳ ምድብ ችሎት እንዲቀርብ በተደረገበት ወቅት አቃቤ ሕግ በባህር ዳር ከተማ ከቀናት በፊት ከተፈጠረው ችግር ጋር በተያያዘ እጠረጥረዋለሁ በጸረ ሽብር ሕጉ መሠረትም ጉዳዩን የበለጠ ለማጣራት የሚረዳኝ 28 ቀን ይፈቀድልኝ ሲል መጠየቁን ፍርድ ቤቱም ፍቃዱን መስጠቱን ጋዜጠኛ እስክንድር ነግሮኗል። በአሁኑ ሰዓት ጋዜጠኛ ኤልያስ ገብሩ ከሌላኛው የባልደራስ አመራር ስንታየው ቸኮል ጋር በአንድ ክፍል ታስረው እንደሚገኝ የጠቀሰው ጋዜጠኛ እስክንድር አሁን በማረፊያ ቤት ውስጥ ያሉበት ሁኔታ አስከፊ መሆኑንም ይዘረዝራል። እንግዲህ ይሄ አሁን እነሱ ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ እዛ ክፍል ውስጥ ሲገባ ሶስተኛ ሰው ነው የሚሆነው እና በጣም ጠባብ ክፍል ውስጥ በሶስት በጣም በተጠባበቀ ሁኔታ ውስጥ ያሉት ማለት ነው። ጠባብ ነው። ጨለማ ነው። በጣም ቀዝቃዛ ነው። እነ ስንታየው ከተያያዙ ጀምሮ እስካሁን ድረስ ያላቸውን እንትፋተቡ አልተፈቀደላቸውም። እንደ ልብ ሕክምና እያገኙ አይደሉም። ይሄ ክፍል ደግሞ ከሽንት ቤት ጎን ነው። በጣም ኃይለኛ ሽታ አለው። አንዱ ራሱ በሽታ የሆነባቸው ሽታው ነው እና በአጠቃላይ በጣም በጣም በጣም በጣም አስከፊ በሆነ ሁኔታ ውስጥ ነው ስር ላይ ያሉት። ይሄ የተባለው ነገር እውነት መሆኑን ሲያረጋግጣችሁት እንዴት ነው ከቤተሰባቸው ጋር ንግግር አድርገው ነበረ ወይ? ቤተሰብ አያገኛቸውም። በዘመሪት ሞዴሎ ግን ጠበቃ ያገኛቸዋል። ባላደራ ምክር ቤት ባልደራስ በራስ ተነሳሽነት የተቋቋመ አዲስ አበባና አዲስ አበባን በሚመለከቱ አቋሞቹ ጥቂት የማይባሉ ደጋፊዎችን እያፈራ ያለ እንቅስቃሴ ነው። ሆኖም እንቅስቃሴው ህጋዊ እውቅና የሌለው ነው ከሚለው ጀምሮ የባልደራስ እርምጃዎችን የሚተቹ ወገኖችም አልጠፉም። የባላደራ ምክር ቤቱን አባላትና እንዲሁም ደግሞ ምክር ቤቱ ኢትዮጵያ ውስጥ ያለውን ውጥረት የሚያቀዘቅስ ሳይሆን የሚያፋፍም አይነት እንቅስቃሴ ያደርጋሉ የሚል ትችት ይቀርባል በዚህ ጉዳይ ላይ የምትለው ነገር ይኖር ይሆን ምን እንግዲህ እኛ ይሄ በዚህ ያለ ምላሽ ምን አድርገን ነው ያፋፋም ነው ምን አድርገን ነው ያባባል ነው እኛ በተዘመተብን በተዘመተብን መብትን ለመከላከል ነው እንቅስቃሴ ያለፈት ነው በሰው መብት ላይ ምን አዘመት ነው ያም ተዘምቶብን በመፍታችንም ላይ ተዘምቶብን በሰላማ በሰላማዊ ትግል ላይ እየታገል ያለ ነው። እዛ ላይ እኛ አንደራደርም። ይኸው አሁን በሀሰብ በሽብር ተከስንም ቢሆን ከሰላማዊ ትግላችን ምንም ንቅንቅ አላልን። ጠጠር ምሳለ ከዚህ በፊትም አሁንም ጠጠር አናነሳም እና በሰላማዊ መንገድ እስከታገልን ድረስ በሰላማዊ መንገድ እስከሄድን ድረስ ሀገራችንን መግለጹ እንዴት አድርጎ ነው የሀገሪቷን ፖለቲካ መግባብሰው አሁን በቁጥጥር ስር ያለው ጋዜጠኛ ኤልያስ ገብሩ ከዚህ ቀደምም በተደጋጋሚ ለእስር ተዳርገዋል። በኢትዮጵያን አቆጣጠር በ206 ዓ ም ይሰራበት በነበረው እንቁ መጽሔት ላይ በታተመና ግጭትን ያባብሳል በተባለ ጽሑፍ ሰበብ ክስ ቀርቦበት ነበረ። በአምሳ ሺህ ብር ዋስ ተለቆ በመከራከር ላይ የነበረው ኤልያስ በድጋሚ በህዳር 208 ዓ ም እንደገና ለእስር ተዳርገዋል። ኤልያስ ባሳለፍነው ዓመት መጀመሪያ ላይ በምህረትና ይቅርታ ከተለቀቁ ጋዜጠኞች መካከል አንዱ ነው። ሀብታሙን ለዘገባውን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። ወደ ደቡብ ነው የሚወስደን ወደ ደቡብ እንግዲህ ስናመራ በደቡብ ክልል ደቡብ ኦሞ ዞን እንደ ሚንጊና የሴት ልጅ ግርፋትን የመሰሉ ጎጂ ልማዶች እንግዲህ ይታወቃሉ። በዛ ቦታ አሁንም ግን አልቀሩም። ለሃያ ሰባት ዓመታት በሱ ዙሪያው የሰሩ ባለሙያ ናቸው ለቪኦኤ ይህን የተናገሩት ማህበረሰቡ ያመነበትን የህግ ማዕቀፍ ማበጀትና የመንግስት ጣልቃ ገብነት በእጅጉ እንደሚያስፈልግም እየተነገረ ነው። በዚህ ጉዳይ ላይ ዘጋቢያችን ዮናታን ዘብዲዎስ ቀጣዩን ዘገባ ልኩልናል። እንሆ በደቡብ ክልል በደቡብ ኦሞዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለአገሪቱም ሆነ ለራሳቸው ከሚሰጣቸው አበርክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ሊማዳው ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ የ16 ብሔረሰቦች የራሳቸውን የአኗኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አተያይና የጤና ትርክት የሚያንጸባርቁበት መሳሪያዎቻቸው ናቸው። እነዚህ ባህላዊ ድርጊቶች በዚህ ዞን ውስጥ የሚገኙ ባህላዊ ትሩፋቶች በዚህ ዜና ውስጥ ጎጂ ናቸው ተብሎ በባለሙያዎች የሚነሱ የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከውንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጂ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በውሃ ከታጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህጻን ጥርሱ ከታች የበቀለ እንደሆነ ሚንግ ብሎ መግደር ወይም መጣል፣ የሴት ልጅ ግርፋትና፣ ሌሎችም ሰብአዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅረማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዲሬክተር አቶ ገ ገብረ ዳኘ ይህንን ያጠናክራሉ። ሀመር ላይ አንድ ልጅ ተወልዶ አካለ ጎደሎ ይሁን ይፈጠር ሚንጊ የምትያመ ያለ ያ ሚንጊ ማለት በቃ ኢምፒውርድ ጥሩ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገውት ማጥሪያ እንትን ፒሪፋይ የሚያረጉበት እና በዛ ቬሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎች ሌሎችም ስርዓቶች እንደዚሁም እየተስተካከሉ ያሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎሽ ጋር ተያይዞ እነዚህ እነዚህ ነገሮች ሙሉ በሙሉ ቀርተዋል ማለት አቶ ዳኜ እንዳሉት በዞኑ ጎጂ ልማዳው ድርጊቶች ተብለው በመንግስትና በሕዝብ በተለዩ በርካታ ልማዳው ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት። አሁን ሀመር ላይ ክብት ዝላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚይዘሉ እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እን እንዲቀር ግርፊያው ቀርቶ ስርአቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ ለ የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልትናና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የአገር ሽማግሌዎችና ዘመናዊ ትምህርት የቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግሯል ትምህርት ቤቶች የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢ መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት። ባለበት መቀጠል አለበት። ብዙም ጊዜ የሶሻል አንትሮፖሎጂስት ሰዎች ህሳቤ ነው። በተለይ ከውጭ መጥተው ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም። ትምህርት ቤት ብን መግባት የለባቸው። በሀመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ብን መሰራት የለበት። ማለትም የምን ሃሳብ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሐመርም ዳሰነችም ኛንጋቶምም እንደ ሰው መሰልጠን አለበት እያረግናለሁ። ባለቤት ፍላጎት ምንድን ነው? የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሀመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምናል? ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው የለም ነው የምለው እኛ አሁን በዚ ብቼ ቀዳዳ ነው ምንገባው። ስለዚህ የዞኑ ምክር ቤትና የጎሳ መሪዎች ከኅብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ። ዮናታን፣ ለዘገባው እናመሰግናለን። ባሳለፍነው ሳምንት ሰላሳ ስድስተኛው የኢትዮጵያውያን የስፖርትና የባህል ፌስቲቫል በአትላንታ ሲከበር ሀብታሙ ስዩም በዛ ተገኝቶ ዘገባ ሲያስደምጠን ሲልክልን ነበር። ዛሬ ተመልሷል፣ ግን ደግሞ ዘገባዎቹ አልተጠናቀቁም። አብረውን አሉና ና ሁለት አስርት ዓመታት በላይ የኢትዮጵያን ታሪክ የሚዘክሩ መጽሐፍትን ካሳተመው ፀሐይ አሳታሚ ድርጅት ኃላፊ ኤልያስ ወንድሙ ጋር ያደረገው አጭር ወግ እንዲቀርባል። ኤልያስ ወንድሙ እባላለሁ። የፀሐይ አሳታሚ ድርጅት መስራች ነኝ። እና እንግዲህ በስደት ላይ ሆነን ታሪካችንን ማግኘት ሲቸግረን ነው ፀሐይ ኮሚሽን የጀመር ነው። እና ኢትዮጵያኖች በየአመቱ እንደዚህ ተገናኝተው በሚመጡበት ጊዜ በየቦታው ካኔደራ ይሸጣል፣ ጨርቃጨርቅ ይሸጣል። ግን ታሪካችንን ኮንሲስተንትሊ ካልተገበያየንበት ታሪካችንን ካለማወቅ ነው። ምን እንደነቆረው ሳናውቅና ራሳችንን ደግሞ ስብናችንን ስናጣ ደግሞ ሌላ ሰው ስለሚነግረን ትርክ ባለቤት ተገዢ እንሆናለን። ያ ደግሞ ለሌላ ሰው አጀንዳ እንድንኖር ያደርገናል። ለዛ መድኃኒቱ ታሪካችንን ማወቅ ነው እና ታሪካችንን ለማወቅ ደግሞ ታሪካችንን መሰራት አለበት፣ መሰብሰብ አለበት፣ መታተም አለበት፣ መሰራጨት አለበት። እና የፀሐይ ዋናው ስራ ካለንበት ጨለማ ውስጥ ብርሃንና እውቀት አብስሮ ከዛም በኋላ ታሪካችንን እንዲያስተምረን ነው። የዘንድሮን አይነት የዚህ ያሳለፍነውን አመት የሚመስል እኛ ወደ ሀገራችን ገብተን ለመስራት ሀገራችንን ለማየት የምንችልበት ተስፋ በሌለበት ሰዓት ነው ይሄ የተጀመረው። ኢትዮጵያ ውስጥ ትናንትና 60 ሚሊዮን ዛሬ መቶ ሚሊዮን ህዝብ በላይ የሚኖርበት ሀገር ነች። እዛ ውስጥ መኖር ሐይቅ ውስጥ ያለች አሳ ኦሽን ውስጥ ያለ አሳ እንደማለት ነው። ውጭ ሀገር ስትሆን ደግሞ ፖንድ ውስጥ ትሆናለህ። እዚህ ሊሚትድ ነው፣ ሪሶርሱ ሊሚትድ ነው፣ የሰው ኃይል ሊሚትድ ነው፣ ብዙ ነገር ሊሚትድ ነው። ግን በዛ ውጥረት ውስጥ ነው ታሪካችን ለመንገር የሞከርነው። ዓለም አቀፍ የኢትዮጵያ ጥናት መድበላችን የዘንድሮ ይሹ በጣም ብዙ ጥሩ ጥሩ ነገሮች ይዟል። ይሄ አስራ አምስተኛ አስራ ሦስተኛ ዓመቱን ይዟል። ኢትዮጵያውያኖች በታሪክ በታሪኩ አጋጣሚ ሆኖ የራሳችንን ታሪክ በራሳችን ሀገር ውስጥ መንግስት እየወቀስን መጽሐፍ የማንችልበት ጊዜ ስለነበረ አብዛኛዎቻችን ውጭ ሀገር ነው የምናሳትመው የነበረው። አሁን ግን አዲስ በተፈጠረው የሰላም ሽግግር ምክንያት ምናልባት ከአሁን በኋላ ኢትዮጵያ ውስጥ መንግስትን እየወቀስን መንግስትን፣ ኢኮኖሚውን፣ ፖለቲካውን፣ ታሪኩን አሁን የሚደረገው ነገር ትክክልም ሆነ ትክክል አልሆነ እየተነጋገርን ምናወጣበት እንዲሆን ነው እና እዚህ ላይ ብዙ አርቲክሎች አሉበት እና መጨረሻም ላይ ደግሞ አዲስ ስለተፈጠሩት ነገሮች አሉ። ይሄኛው በቅርቡ የቀድሞ የጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ከዛሬ ጥቂት ዓመታት በፊት እኛና አብዮቱ የሚል መጽሐፍ ጽፈውልን ነበረ። አሁን ደግሞ እኔና አብዮቱ የሚለውን የራሳቸውን ታሪክ አዘጋጅተውልናል። በቅርቡ ለህዝብ ይወጣል፣ ግን እዚህ የተወሰነ ለማቅረብ ነው። እዚህ ላይ ያወጣ ነው የኛው ጀነራል ጥላሁን አርጋው ለእናት ሀገር ሲባል የሚል አዲስ ያዘጋጁልን መጽሐፍ ነው እና ሌሎችም ከለሪንግ ኢትዮጵያ የሚል ከእንደገና የዶክተር አብይ ደግሞ ባለፉት የመቶ የስራ ቀናት ውስጥ የተናገሯቸውን ቃል የገቧቸውን እና ደግሞ የተከናወኑትን ተግባራት የያዘ አነስ ያለች መጽሐፍ ያንን ጊዜ በታሪክ ውስጥ ተመዝግቦ እንዲያልፍ ለማድረግ አሳትመናል እና ሰሞኑን እስካሉ ምናልባት ወደኋላ ሀያ ዓመት ተመልሰ እንደ ስራ ይሄንን ትጀምረዋለ ወይ ብትለኝ በጣም ስለሚከብድ ያሳለፍነው ጊዜ ከባድ ጨለማ ስለነበረ ልጠራጠረው እችላለሁ። ግን የሚያስበልጠውና ያንን ደግሞ እንዲጠልቅ እና ወይም ደግሞ የስራውን ኃላፊነት ፍላጎት እንዲጨምር የሚያደርገው ዋነኛው ነገር የታሪካችን ያለመኖሩ ነው። ስለዚህ የፈለገው ክፍያ ተከፍሎ የሰራነው ስራ መሰራት ነበረበት። ስለዚህ በሰራነው ስራ በጣም ደስ ይለኛል። በተባበሩት ሰዎች፣ በገዙት ሰዎች፣ በረዱን ሰዎች መጠን ያን ያህል ስራውን ረባ ያደርገዋል ግን እንደ ሀገር ታሪካችንን እኛ ካልተናገርን ታሪካችንን እኛ ካልጻፍን ታሪካችንን እኛ ራሳችን ካላዳረስን በስተቀር የእኛን ታሪክ የሚነግሩት ሰዎች የእኛን ዛሬን እና ነገን ይወስዱብናል እና እስካሁን ድረስ ያሳለፍነው ችግር ከእሱ ጋር የተያያዘ ነው። ቀደም ብለን የጠቀስነው የ36ኛው የሰሜን አሜሪካ ኢትዮጵያን ስፖርትና ባህል ፌስቲቫል ላይ እንዲሁ ያገኘናቸው ሌሎች ሰዎች አሉ። በፌስቲቫሉ ላይ የቀደመው የኢትዮጵያ አየር ኃይል አባላት ያዘጋጁት የታሪክ ማሳወቂያ አውደ ርእይ ነበረ። ስለ አውደ ርእዩ እንግዲህ ቀጣዩ ነግረውናል። ካፕቴን ተሾመ ተንኮሉ እባላለሁ። በቀደመው አየር ኃይል ውስጥ ተዋጊ ስኳድሮን ውስጥ ነበርኩኝ ከዛ በኋላ ኢህአደግ ወደ ስልጣን ከመጣ በኋላ እና የቀደመው አየር ኃይል ፉሊ ከስራ ውጪ ሲሆን ከአመት በኋላ እንደገና ወደ አየር ኃይሉ ተቀራቅዬ በአስተማሪነት እስከ 1998 የኤርትራ ጦርነት በኋላ ከዛ በኋላ በተወሰነ ደረጃ ሁለት አመት የሆነ ክፍተት ነበረ። እንደገና ተመልሼ ደግሞ 2003 ድረስ አስተማሪነት ስራ ነበረ። ኢትዮጵያ በነጻነት ቆይታለች፣ ስንል የተከፈለ ዋጋ አለ። ያንን የተከፈለ ዋጋ ነው ለማሳየት የምንሞክረው እስከ 1966 በንጉሱ ከዛ በኋላ ደግሞ የደ የወታደራዊው መንግስትም ተቀይሮ አየር ኃይልን ፉሊ ተቀብሎ ስራውን ይሰራ ነበር። በኢትዮጵያ ውስጥ የተለያዩ ጦርነቶች ተካተዋል። እነኛን ጦርነቶች ግን በአስደናቂ ሁኔታ አየር ኃይሉ በአየር የበላይነት የሀገሪቷን የአየር ክልል ሲያስጠብቅ ነበር። በ1983 በአጋጣሚ የኢህአደግ በህዝባዊ ወያኔ አርነት የሚመራው የኢህአደግ ጦር ሀገሪቷን ተቆጣጠረ። ሀገሪቷን በተቆጣጠረ ሰዓት ሰራዊቱን የአየር ኃይልን መስሪያ ቤት ሙሉ ለሙሉ ከስራ ውጭ ያደረገ እስከ ዛሬ ድረስ ማለት ነው የታሪክ ክፍተት ተፈጠረ። ይህን የታሪክ ክፍተት ትውልድ እንዲያቀው ያስፈልጋ። ለሀገር መስዋዕትነት የከፈሉ ትላልቅ ስራዎችን የሰሩ ጀግኖች አሉ። እነዚህን ጀግኖች ዛሬ ሀገር ልታስታውሳቸው፣ ልታመሰግናቸው ወይም ስማቸውን እንኳ እንዲዘከር የተፈቀደበት ሁኔታ አይደለም። ሶ የክፍተት ተፈጠረ። የታሪክ ክፍተት እዚህ የምታየን በጣም ጁኔር ያለን ጁኔር የሆንን የአየር ኃይል አባላት ናት። እኛ እነዚህን ሰዎች ካላከበርን ሌላ ጀግና ማንም ሊያከብር አይችልም። ይሄንን ክፍተት ለመሸፈን ነው እኛ ይሄን የምንሰራው። ስሜ አባቡ ደሴ ይባላለሁ። መቶ ሀያ አንድ ሰባ አንድ የሰባ አንድ ቅጥር ነኝ በአውሮፓ አቆጣጠር ማለት ነው እንግዲህ ከዛ ጀምሬ እስካሁን ደስ አለው አየር ኃይልን አገልግዬ ነው የወጣሁት። አየር ኃይልን ለማሳወቅ ነው። ከዚህ የበለጠም ብዙ ታሪኮች አሉ ግን ከብዙ አንጻር ማለት ያለን ድንኳን ይ ሁሉንም ከበር ማድረግ አይችልም። እንግዲህ የመጀመሪያ ጀነራል አሰፋ አያና የመጀመሪያው የአየር ኃይል አዛዥ ናቸው። ሁለተኛው አበራ ወልድ ማርያም ቀጥለው፣ ጀነራል አሰፋ ግብረዚህ ኤርትራዊ ናቸው። ጃንዌ ናቸው። ጀነራል ዮሀንስ አራተኛው ናቸው። እሳቸውም ኤርትራዊ ናቸው። እኒ ጀነራል አምስተኛው ናቸው። የኢትዮጵያ ጋይ ጀነራል ታየ ጥላውን ናቸው። ይህ ጀነራል ባንተመላይ የመጨረሻውን ጀነራል አማ አየር ላይንን ስም ለማሰራት የሚያደርጉት ጥረት ነው። በራሳቸው የሰሩት ነው። ስለ ኢትዮጵያ አየር ላይን የተጻፈ መጽሐፍ ነው። እዚህ ደግሞ መጽሄቶች ናቸው። ኮሎኔል

Anchin the yella the yella to you Be matted, you. let the I'm not oats. የአትላንታው ዝግጅት በቪዲዮ ተቀነባብሮ በፌስቡክ ገጻችን፣ በዌብሳይታችን ላይ ተቀምጧል። ሌሎች ደግሞ በርከት ያሉ ቅንብሮችም አሉን፣ መከታተል ትችላላችሁ። በተለይ የአየር ኃይሉ በምስል እያሳዩ ገላጭ በሆነ ሁኔታ ያሳያሉና ለአድማጮች ተከታተሉት። እንግዲህ እኛ የዛሬውን የጋቢና ቪኦኤ ጉዟችንን በዚሁ አጠናቀናል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ ላይ አስተያየታችሁን ስጡ። በሰላም በጤና ያገናኛል ይመስለኛል። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም እንዲሁም ዝግጅታችንን ሲያቀናብርልን የቆየ ሞክቤል ያቤሩ ነው። በጋራ መልካም ምሽት፣ ሰናይ ምሽት ይሁንላችሁ ና ብዙዋችሁ የሰመረ ይሆን እያልን ከፀሐየ ዮሐንስ ጋር እንተዋቸዋለን።

फोन रो समे